በኡጋንዳ ጡት የሚያጠቡ ሴቶች ማህበረሰብ ቡድን አዲስ የተወለዱ ጨቅላ ህጻናትን መመገብ ብቻ ሳይሆን ህይወታቸውን እንዲቀጥል ለማድረግ የሚታገሉ እናቶችንም እየረዳ ነው። ሀሊማ አቱማኒና ሙካሳ ፍራንሲስ ከኡጋንዳው መዲና ካምፓላ ተከታዩን ዘገባ ልከዋል። እንደሚከተለው ይቀርባል። ባለፈው መጋቢት ወር የነፍሰ ጡሯ ማባዚ ሬስቲ ዶክተሮች ሬስቲንን ያዋለዷት አንድ ወር ቀደም ብሎ በ36 ሳምንቷ ወደ ድንገተኛ ቀዶ ሕክምና ክፍል ካስገቧት በኋላ ነው። ያንንም ተከትሎ ሬስቲ የልብ ድካም ስላጋጠማት የህይወት ማሰንበቻ ድጋፍ ተደርጎላታል። በማገገሚያዋ ወቅት ግን ልጇን ጡት ማጥባት ባለመቻሏ ሆስፒታሉ ለጡት ወተት መተኪያ የዱቄት ወተት ወይም ፎርሙላ አቅርቦላታል። የዱቄት ወተት ነበር የተሰጠው። እንዳለመታደል ሆኖ ግን ያለ ጊዜያቸው በተወለዱ ጨቅላ ህጻናት ዘንድ ለተለመደው ከባድ የአንጀት በሽታ ስለተጋለጠ ሰውነቱ ወተቱን በውስጡ በደንብ ማዋሃድ ተሳ ነው። ሬስቲ ችግሯን በኡጋንዳ ለሚገኘው የጡት ወተት ማህበረሰብ በማሳወቋ ህጻኑ ከለጋሽ የጡት ወተት ማግኘት ጀመረ። ራቸል አኩጉዚ ቡዌ የኡጋንዳ የጡት ወተት ማህበረሰብ ኃላፊ ነች። ድርጅቱ እንደ ኤሮፓ አቆጣጠር በ2021 በቅርብ የተወለደ ልጇ ከዚህ ዓለም በሞት በተለየባት እናት እንደተጀመረ ትናገራለች። በሰውነቷ በቂ የወተት አቅርቦት ስለነበራት ወተቱን ምን ላደርገው ስትል ዶክተሮቹን ጠየቀቻቸው። እኛ ልናደርግልሽ የምንችለው ነገር የሚያደርቅ መድኃኒት መስጠት ብቻ ነው አሏት። እሷ ግን መልሳ አያችሁ፣ እኔ አስፈልጎኝ ነበር። ይህ ማለት ደግሞ የጡት ወተት የሚያስፈልጋት ሌላ እናት ወይም ሕፃን የግድ ትኖራለች ማለት ነው አለቻቸው። የጡት ወተት የሚገኘው ከዜሮ እስከ ስድስት ወር እድሜ የሚደርሱ ህጻናት ካላቸው እናቶች ነው። ለጋሽ መሆን ቀላል አይደለም። አኩ ጊዝዌ የሚለግሱ እናቶች መድኃኒት መውሰድ ስለማይችሉ የደም ምርመራ ማድረግ ይኖርባቸዋል ይላሉ። በምናደርገው የደም ምርመራ ኤችአይቪን እንመረምራለን። የጉበት በሽታ መኖሩን የአባላዘር በሽታ መኖሩን እንፈትሻለን። እንደ ኩፍኝ፣ ጨጓራ የመሳሰሉና ተላላፊ በሽታዎችን የሚያስከትሉ ቫይረሶችን እናያለን። እነዚህ ሁሉ ወተት መለገስ ከመጀመራችን በፊት የሚጣሩ ናቸው። ሳዲያ ሁሴን ሙላንጓ የሁለት ልጆች እናት ስትሆን ሰውነቷ ልጆቿ ከሚያስፈልጓቸው በላይ ወተት ያወጣል። ስለ ጡት ወተት ማህበረሰብ ያወቀችበትና ቁርጠኛ ለጋሽ መሆኗን የተናገረችው በዚህ መንገድ ነው። የሆነ ቦታ ሕይወት እያዳንኩ ወይም የተሻለ ጤንነት ወይም የተሻለ ኑሮ ለሌላ ልጅ እንደምሰጥ በማሰብ እርካታ አገኛለሁ። እኔ እንደዚህ ነኝ። በእውነቱ ከዚህ የበለጠ ምን አይነት በጎ ስጦታ አለ? የጡት ወተት ማህበረሰብ ቡድን ባለፉት ሶስት ዓመታት ከ500 በላይ ህጻናትን በመርዳት ወደ 150 ከሚጠጉ ለጋሾች 800 ሊትር ወተት ማቅረቡን ተናግረዋል።